ከማህበረሰብ okay, ለማህበረሰብ ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን አሜሪካና ኒውዮርክ አካባቢ ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ምንም እንኳን ካለፈው የጥቅምቱ የሲኖዶስ ጉባኤ በኋላ ቀድሞ ያስተዳድሩት የነበረውን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ቆይታው ተጠናቆ ወደ ሰሜን አሜሪካና ኒውዮርክ አካባቢ ባሉት አብያተ ክርስቲያናት ሊቀጳጳስ ሆነው ቢሾሙም በዚህ በዓለም አቀፉ የጤና ቀውስ ወይም ደግሞ የኮሮና ቫይረስ ወረርሽኝ ሳቢያ አሁንም ድረስ እዚሁ አውስትራሊያ ስላሉ አህጉረ ስብከቱን በመወከል የገናን በዓል መልእክት ያስተላልፉልን ዘንድ ገብሰናል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን እግዚአብሔር ምሕረት፣ ቸርነት፣ ይቅርታ ከኛ ጋር ስለሆነ እናመሰግናለን። በዚህ እጅግ በከፋ ቀንና ዓለም በምስቅልቅል፣ በጥላቻ፣ በተስፋ መቁረጥ ባለበት ዘመን ሆነን ይህንን የዓለም ተስፋና እውነታ የሆነውን አለይታ የሆነውን በዓለ ልደት እንድናከብር ስለረዳህን አሁንም ለአንተ ለአምላካችን ክብር፣ ምስጋና፣ ውዳሴ እናቀርብልሃለን። በዓሉ ደግሞ የሰላም የፍቅር፣ የአንድነት፣ የይቅርታ፣ የምሕረት በዓል እንዲሆንልን እንለምናሃለን። አምላካችን እግዚአብሔር ክብርና ምስጋና ለተቀደሰው ስም እናቀርባለን። በአውስትራሊያና በአካባቢው እንዲሁም በኒውዮርክም የምትኖሩ ምዕመናን በሙሉ እንኳን ለሁለት ሺህ አስራ ሶስት የልደት በዓል በሰላም አደረሳችሁ አደረሰን እንላለን። የልደትን በዓል በምናከብርበት በዚህ ወቅት የተወለደበት ዘመን አሁን ካለንበት ዘመን ጋር የሚያመሳስሉ በጣም ብዙ ነገሮች አሉ። የመጀመሪያው ጌታችን ኢየሱስ ክርስቶስ በሚወለድበት ጊዜ እስራኤል በሮም ቅኝ ትገዛ ስለነበር አካባቢው የመካከለኛው ምስራቅ በሁለት እና በሶስት ኃይላት ይታመሱ ስለነበር የእስራኤል ሕዝብ እጅግ በጣም የተስፋ መቁረጥ ዘመን ነበረበት። በአንጻሩ ደግሞ የሮማ መንግስት ደግሞ ብዙ ሀገር ይገዛ ስለነበረ እጅግ በጣም የኢኮኖሚና የፖለቲካ እንዲሁም ደግሞ የማህበረሰብ ቀውስ ገብቶ ስለነበረ ሰው ከተስፋ ይልቅ ተስፋ መቁረጥ ላይ ነበር የነበረው። በዚህ ዘመን ነበረ ጌታችን ኢየሱስ ክርስቶስ የተወለደው። እና በጌታ ልደት ጊዜ የተነገረ አንድ ትልቅ ቃል አለ። መልአኩ እንዲህ አለ፣ እነሆ ለህዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ የሚል እና ይሄ አዋጅ ለዚያ ዘመንም ለአሁን ዘመንም በተለይ ለእኛ ለአሁን በጣም አስፈላጊያችን መልአኩ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ደስታ። ምክንያቱም ሕዝቡ ሁሉ ነበር ያዘ ነው በዛ ጊዜ። ዛሬም እንኳን በዓለም ያለ ትልቁም ትንሹም ሁሉም ማለት በሚቻልበት በኢኮኖሚ የበለጸጉትም ድሃዎቹም የፖለቲካቸው ነገር የሰከነ የሚባሉትም እንደገና በኮሚኒስትም ያሉት ቢሆን ደስታ ያጡበት ዘመን ነው። በተለይ ወደ እኛ ሀገር ስንሄድ በሌላው ዓለም ያለው ተፈጥሯዊ ችግር እንዳለው ነው። እንደገና ሰው ሰራሽ ችግሮች በምድራችን ላይ ተንሳፈዋል። በአንድ በኩል በስልጣን ፉክክር ምክንያት የተነሳው የሀገራችን የህግ ማስከበር ተብሎ የተጠዳው ጦርነት ጦርነት ነው፣ የአገሪቱ የኢኮኖሚ እድገት ወደኋላ እንደሚገታ የታወቀ ነገር። በሌላ በኩል ደግሞ በየአካባቢው በዘር ፖለቲካ ሰዎችን የሚያጠቁበት ማጠቃት፣ እንደዚሁም በከፍተኛ ደረጃ በጭንቀት ውስጥ ነው ያለው። በዚህ ላይ መሪዎቹ ምን እንደሚሰማቸው ባናውቅም ህዝቡ እጅግ በጣም በችግር ውስጥ ነው ያለው፣ በፍርሃት ውስጥ ነው ያለው። ልክ ያን ጊዜ የእስራኤል ህዝብ በፍርሃት ውስጥ እንደነበረው ሁሉ፣ ልክ ያን ጊዜ የዓለም ህዝብ በፍርሃት ውስጥ እንደነበረው ሁሉ፣ ለዚህ እንዲያውም የዛሬ የእኛ መልእክት፣ የዚህ የቤተ ክርስቲያን መልእክት፣ የዚህ የጌታችን የኢየሱስ ክርስቶስ መወለድ የአዋጅ መልእክት ለእኛ ዛሬ ከሁሉ ጊዜውም በላይ በጣም አስፈላጊያችን ነው። መልአኩ እንዲህ አላቸው፣ እነሆ ለህዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራቸዋለሁ ይላል ይህንን የምስራች ምክንያቱን ሲገልጸው ዛሬ በዳዊት ከተማ አዳኝ ንጉሥ እሱም ክርስቶስ ተወልዶላችኋልና የሚል ነው። ይገርም ነገር ነው። ዛሬ በዳዊት ከተማ ሕፃን ተወልዷልና ወንድ ልጅም ተሰጥቷልና አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለዚህ በዚህ ዓለም ሰላም ባጣበት ዘመን ጭንቀት ውስጥ ባለበት ዘመን ዛሬ የሰላም አለቃ የሆነው የጌታችን የኢየሱስ ክርስቶስ ልደት ስናከብር የራሳችን የሰላም ልደት ብለን እንደውም ማወጅ ይኖርብናል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናነው እና ይደግፈው ዘንድ በዳዊት ዙፋን በመንግስቱ ላይ አለቅነት ይበዛል፣ ለሰላሙ ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። ለሰላሙ ፍጻሜ የሌለው የማያቋርጥ ሰላም ያለው የጌታችን የኢየሱስ ክርስቶስ ልደት ዛሬ ስናከብር በእውነት ይህ መልእክት ለእያንዳንዳችን ልብ እንዲነግረን ለእያንዳንዳችን አይምሮና ልብ እግዚአብሔር መልእክት እንዲያስተላልፍ በሁለት ምኞቴም ጸሎቴም ነው። ዛሬ ከምንጊዜውም በላይ ይሄ የሰላም አለቃ የሆነው የጌታችን የኢየሱስ ክርስቶስ መልእክት በጣም አስፈላጊያችን ነው። እነዚያ በቤተልሔም ምድረ በፍርሃት ውስጥ ተውጠው የነበሩ እረኞች እነዚያ የጌታችን የኢየሱስ ክርስቶስ በበረት መወለድ አይተው መላይቱ አካባቢውን ሲያጥለቀ ያ ደግሞ የመላይቱ አካባቢውን ማጥለቅለቅ ደግሞ ብርሃን ሲያንጸባርቅ ልጆቹ እንደተለመደው ምናልባትም አጥቂ ጦር መስሏቸው ሊሆን ይችላል። ምናልባትም በዚህ አካባቢ የተደበቀ አንድ ሰዎችን የሚያስቸግር ነገር መስሏቸው ይሆናል። ነገር ግን መላኩ እንዲህ አላቸው እነ ለህዝቡ የሚሆን ታላቅ ደስታ የምስራች እነግራችኋለሁ እና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል አላቸው። ዛሬ በዓለም ላይ በተለይ በዚህ በኮረና እኛ ጥምቀትን በደስታ እናከብራለን እያልን ስናስብ ነበር። አሁን እንደገና በዚህ አካባቢ ራሱ ኮረና ታየ ተብሎ እንደገና ምናልባት እናቋርጥ ይሆን እያል ምስጋና እንኳን እንደ ልባችን እንዳናመሰግን የሆነበት ዘመን ነው። ሰዎች አንድ ላይ ተገናኝተው ችግራቸውን እንኳን እንዳይወያዩ የሆነ ዘመን ነው። አንዱ አንዱን እንኳን እንዳይጠይቀውና እንዳይጠጋው የብቸኝነት ስሜት የሆነ በዚህ ጊዜ ነው አማኑኤል የተባለ እግዚአብሔር ከኛ ጋር የተባለ ለአንድ ደቂቃ እንኳን የማይለይ እግዚአብሔር ከኛ ጋር የሆነ እሱ ተወልዷል። የተባለው ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመላኩ ጋር ነበሩ፣ እግዚአብሔርን እያመሰገኑ አሉ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ነገ በጎ ፈቃድ ክብር ለእግዚአብሔር ይሁን። እኛ ይሄ ስብሐት ለእግዚአብሔር እያን በቅዳሴያችን የምንዘምረው ይሄ መላይቱ የመጀመሪያው ጌታችን ኢየሱስ ክርስቶስ ሲወለድ የመላይት የቀደሱት የቅዳሴ መዝሙር ነው። ይሄ መ ከዛ በኋላ መላይቱም ከነሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሄድ፣ እግዚአብሔር የገለጠንን ይህንን የሆነውን ነገር እኒ ተባባሉ። ፈጥነውም መጡ ማርያምና ዮሴፍን ሕፃኑን በግርግም ተኝቶ አገኙት። አይተውም ለዚህ ሕፃን የተነገረላቸው ነገር ገለጡ። የሰሙት ሙሉ እረኞች በነገሯቸው ነገር አደነቁ። እየተባለ እኖ በኪሩቤል ላይ ተቀምጦ የሚመሰገን እሱ ዛሬ እንደገና በግርግ ከከብቶች በረት የሰው ቦታ እንኳን ጠፍቶለት ከከብቶች በረት ተገኘ። ይህንን ለፍቅር ሲል ያደረገው ነው እና አዎ፣ የእሱ ፍቅር እኛን በበረት እስከ መወለድ ድረስ ወዶ አውርዶታል። እና አሁንም እኛ በዚህ ዘመን በዚህ በችግር ዘመን የተለያየ ችግር ያለባቸው ወገኖቻችን አሉ። ሽማግሌዎች ረዳቶቻቸውን አጥተዋል። ሰራተኞች ስራ አጥተው ልጆቻቸውን በዓል የሚያከብሩበት አጥተዋል። የተለያየ ችግር ውስጥ ነው ያለ። እኛም እንግዲያስ ካለን በማካፈል ይህንን ክፉ ቀን በመተባበርና በመረዳዳት እንድናልፈው ይህንን በቤተ ክርስቲያን ስም ይህን ጥሪ አቀርባለሁ። እያንዳንዱ ክርስቲያን የልደት ለ የአንድ ድሀ አራት ከቤቱ አስቀምጦ ኢትዮጵያ ላለ ለአንድ ድሀ አሁን በሀገራችን በተለይ በዚህ በመተከል አካባቢ አንድ ቀንም እርዳታ ያትን ከመቶ ሺህ በላይ ክርስቲያኖች ተበትነው ከታረዱት ከሞቱት በተለየ ተበትነው ይገኛሉና። እነዚህም ክርስቲያኖች የምናስብበት ጊዜ ይሁን። የወደቁትን ቤታቸው የፈረሰባቸውን በትግራይ ሆን ወገኖቻቸው ምናልባት ጦርነት ገብተው የሞቱባቸው እናቶች ይኖራሉ። እሱ ሁሉ መጎብኘትና መጠየቅ ግዴታችን ነው ዛሬ በዚህ ክፉ ዘመን። ስለዚህ ወገኖቼ፣ ጌታችን ኢየሱስ ክርስቶስ የተወለደበት ዘመን ክፉ ነበር በኋላ ግን ዓለም ወደ እርቅ፣ ወደ ሰላም መታለች። አሁንም እንደገና ይሄ ዘመን አልፎ በሰላምና በፍቅር የምናከብርበት ዘመን እንዲመጣ እየጠለይ ይህንን ክቡር ቀን በመተባበር በመረዳዳት እና ልክ ክርስቶስ እኛን በወደደበት መጠን ሌሎችን በመውደድ እና በመርዳት እንድናከብረው በእግዚአብሔር ትምጥሪ ያቀርባለሁ። በዓሉ የሰላም የፍቅር፣ የአንድነት በዓል የሆነ ስን በዚህ አጋጣሚ ይህንን እድል የሰጣችሁን የዚህ ሬዲዮ ጣቢያ አገልጋሎች እግዚአብሔር ይባርካቸው። በነገር ሁሉ ይባርካችሁ፣ ስራችሁን ይባርክ። መልካም የልደት በዓል ይሆንላችሁ። መልካም የአውሮፓውያን አዲስ ዓመት ይሆንላችሁ። አምላካችን እግዚአብሔር በዓሉን የሰላም የፍቅር ያድርግልን። አሚን። ብፁ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜን አሜሪካና ኒውዮርክ አካባቢ ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ቆይታ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር አክብርልኝ። እኔ ልጅ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።